የሪፐብሊካን ፓርቲ የ2016 እጩ ፕሬዚደንት ለመሆን የፓርቲውን እንደራሴዎች 1237 የድጋፍ ድምፅ ይጠይቃል። እርግጥ እስካሁን ይህንን ያህል የድጋፍ ድምፅ ማግኘት የቻለ እጩ ባይኖርም። ዶናልድ ትራምፕ የፓርቲው ፕሬዝደንታዊ እጩ ተፎካካሪ ለመሆን የሚያበቃቸውን የድጋፍ ድምፅ የማግኘት እድላቸውን እያሰፉ ይገኛሉ። እስካሁን የ285 የፓርቲው እንደራሴዎችን ድምፅ ማግኘትም ችለዋል። ተፎካካሪያቸው ቴድ ክሩዝ ያገኙት አጠቃላይ የድጋፍ ድምፅ ደግሞ 161 ብቻ ነው። ትናንት ምሽት ትራምፕ በቨርጂኒያ፣ ማሳቹሴትስ፣ ጆርጂያ፣ አርካንሳ፣ አላስካ፣ ቴነሲ እና ቨርሞንት ግዛቶች ማሸነፋቸውን ካረጋገጡ በኋላ ለደጋፊዎ ተጠቃሚዎቻቸው ባደረጉት ንግግር ፓርቲያችን እየተስፋፋ ነው። እስካሁን ያሸነፍኩባቸውን ግዛቶች ተመልከቱ። በበርካታ የቁጥር ልዩነት እያሸነፍን ነው። ይሄ ለበርካታ አስርት ዓመታት በሪፐብሊከን ፓርቲ ታሪክ አልታየም። እኔ እንደማስበው ሁሉንም እያቀፍን ነው ሁሉንም አንድ እያደረግን ነው። የተሻለ ጠንካራ ፓርቲ የሆን ስለሆነ በመጪው ህዳር ማሸነፋችን አይቀሬ ነው። የዲሞክራቲክ ፓርቲ እጩነት ፉክክሩን በሰፊ ልዩነት እየመሩ የሚገኙት ሂለሪ ክሊንተን እስካሁን የአንድ ሺ አንድ ዲሞክራቲክ ፓርቲ እንደራሴዎችን ድምፅ አግኝተዋል። ፕሬዝደንታዊ እጩ ሆነው ፓርቲያቸውን ለመወከል አጠቃላይ የ2383 እንደራሴዎች ድምፅ ማግኘት ይኖርባቸዋል። ተፎካካሪያቸው የቨርሞንቱ ሴናተር በርኒ ሳንደርስ ትናንት የገዛ ግዛታቸውን ጨምሮ በኦክላሃማ ሚኒሶታና ኮሎራዶ አሸናፊ ሆነዋል። አጠቃላይ ያገኙት የፓርቲውን ደራሲዎች ድምፅ 371 ብቻ ነው። ከበርኒ ሳንደርስ በተሻለ ሂለሪ ክሊንተን የዲሞክራቲክ ፓርቲ እጩ ፕሬዝደንት የመሆን እድላቸው መስፋቱም እየተነገረ ነው። ትናንት ምሽት በቨርጂኒያ፣ ጆርጂያ፣ አላባማ፣ ቴክሳስ፣ ማሳቹሴትስ እና አላስካ አሸናፊ መሆናቸውን ያረጋገጡት ሂላሪ ክሊንተን ለደጋፊዎቻቸው ባደረጉት ንግግር የልዩነት አጥር በመሰባበር መቀራረብንና መተባበርን ለመፍጠር እንደሚሰሩ ቃል ገብተዋል። በምርጫው ከተሳተፉ ግዛቶች የጠበቅነውን ውጤት ብናገኝም ከሌሎቹ ወገኖች የምንሰማው ንግግር አሁንም ሊለሰልስ አልቻለም። አሜሪካን በእኛና በእነሱ መካከል አድርገው ለመከፋፈል የሚያደርጉት ጥረት ስህተት በመሆኑ ይህ እንዲሳካ እንደማንፈቅድ ሊረዱት ይገባል። በሪፐብሊከን ፓርቲ በኩል የዶናልድ ትራምፕ ግስጋሴ ያሰጋቸው የፖለቲካ ልሂቃን እየተበራከቱ ነው። በርካታ ሚሊየን ዶላር በማፍሰስ ቢሊየነር ነጋዴውን ከጫዋታው ሜዳ ለማስወጣት የሚደረገው ጥረትም ቀጥሏል። እስካሁን የ161 የሪፐብሊከን ፓርቲ እንደራሴዎችን ድምፅ ብቻ ያገኙት ቴድ ክሩዝ ትናንት ምሽት ባደረጉት ንግግር ማርኮ ሩቢዮን ጨምሮ እስካሁን በአንድም ግዛት ማሸነፍ ያልቻሉት ዶክተር ቤን ካርሰን እና ጆን ኬሴሽ ከፉክክሩ እንዲወጡ ጠይቋል። የፉክክር ሜዳው ተከፋፍሎ እስከቀጠለ ድረስ ዶናልድ ትራምፕ የፓርቲውን የእጩነት ፉክክር የማሸነፍ እድሉ የሰፋ ይሆናል። ያ ደግሞ ለሪፐብሊካን ፓርቲ፣ ለወግ አጥባቂዎችና ለሀገሪቱ አደጋ ነው። ከዛሬ በኋላ የምንረዳው ነገር ቢኖር የእኛ ዘመቻ ብቻ ነው። ብቸኛው ትራምፕን ማሸነፍ የቻለ እያሸነፈ ያለና ወደፊትም ሊያሸነፍ የሚችል የፊታችን መጋቢት ሰባት በፍሎሪዳ ኢሊኖይስ ሚዙሪ ና ሰሜን ካሮላይና የሚካሄደው ተመሳሳይ ምርጫ ለዶናልድ ትራምፕ ና ለሂላሪ ክሊንተን የተሻለ የእጩነት እድል ሊፈጥር እንደሚችልም ይጠበቃል ለዶይቸ ቬለ ለተጠናከረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ